the voice of America. የአጣዳፊ ትውከትና ተቅማጥ በሽታን ለመከላከል በፌዴራልና በክልሉ መንግስታት አስፈላጊው እርምጃ እየተወሰደ መሆኑን የኢትዮጵያ የሶማሌ ክልል ፕሬዚዳንት አስታውቀዋል። ፕሬዚዳንቱ አብዲ መሐመድ ኦማር ለአሜሪካ ድምፅ ሲናገሩ ከፍተኛ ውጤት በመገኘቱም ለዚህ ዓላማ የተዘጋጁ አንዳንድ ማዕከላት መዘጋት ጀምረዋል። ፕሬዚዳንቱን አቶ አብዲ መሐመድ ኦማርን ቀብዲሃር ያነጋገረው እስክንድር ፍሬው ነው። ተከታዩን ዘገባ አልኮልናል። የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ አብዲ መሐመድ ኦማር ለአሜሪካ ድምፅ እንደገለጹት በተለያዩ ዞኖች የተከሰተውን የአጣዳፊ ትውከትና ተቅማጥ በሽታ ለመከላከል የተለያዩ ስራዎች ሲሰሩ ቆይተዋል። እነዚህ የመከላከል ስራዎች በፌዴራል እና በክልሉ መንግስታት በጋራ የሚሰሩ መሆናቸውንም ምሳሌ በመጥቀስ አብራርተዋል። ለምሳሌ ከፌዴራል መንግስት ብቻ አምስት መቶ ባለሙያ ነርሶች መጥተዋል። ከፌዴራል መንግስት በዚህ ስራ ላይ 68 ዶክተሮች ተሰማርተዋል። ከየት የመጡ ማለት ነው? ከክልል ከፌዴራል መንግስት ነው። የሀገሪቱ ዶክተሮች ማለት ነው። ከክልልና ከፌደራል መንግስት የመጡ 68 ዶክተሮች ተሰማርተዋል ማለት ነው። ከፌደራል መንግስት ነርሶች 500 በላይ መጥተዋል ማለት ነው። ከክልል ወደ 700 በላይም ተሰማርተዋል። ጉና ነው። ጊዜያዊ ሲቲሲ እየተሰራ ነው። በቃ ይሄ ህዝብ ማቆያ ማዕከላት ተሰርቷል። የአርብቶ አደሮች አኗኗርና አቀማመጥ የተራራቀ መሆኑ በሽታው ያደረሰውን ጉዳት እንዲጨምር ማድረጉንም የክልሉ ፕሬዚዳንት አስታውቀዋል። በዚህም ምክንያት በዶሎ ዞን ቆርሌ አካባቢ በጋሻሙና በመሳሰሉት በበሽታው ህይወታቸውን ያጡ ሰዎች መኖራቸውን አስረድተዋል። ወደ ጤና ተቋም የመጣ የተጎዳ የለም፣ ግን አርብቶ አደሩን አቀማመጥ የተራራቀ ኑሮ ላይ በየጫካ ሁለት ቤተሰብ ሶስት ቤተሰብ አራት ቤተሰብ ምናምን ሆኖ ስለሚራራቁ የመኖ እጥረት ዝናብ በአካባቢ አካባቢ አንዱን አንዱን እንደ ምስጢር ይዞ አንድ አካባቢ ይሰፍራል። ያኛው አንድ አካባቢ ስለሚራራቁ ቆሪሌ አካባቢ ላይ 19 ልጆች ህይወታቸው እንዳለፉ። የት ዞን ነው? ቆሪሌ፣ ቆሪሌ የዶሎ ዞን ነው። ዶሎ ዞን ወረዳ ነው። ጋሻም አልባሃይ አካባቢ። በአጠቃላይም በዶሎ ቆርሃይና ጀረር ዞኖች እንደዚህ አይነት ሁኔታ አጋጥሞ እንደነበር ነው የጠቆሙት። በአሁኑ ሰዓት ግን የበሽታው ስርጭት እየቀነሰ መምጣቱንና ለዚህ ዓላማ የተዘጋጁ አንዳንድ ማዕከላትም ስራቸውን አጠናቅቀው እየተዘጉ መሆኑን ፕሬዚዳንቱ አስታውቀዋል። ይሄ አተቱ በፈደራል እና በክልል አሁን ለምሳሌ ኤፊቅ ነበረ ተዘግቷል። ማእከላቱ ሰላም ሆኗል ማለት ነው። የነበሩት ታክሞ ጨረሱ ሆኖ ጨርሷል። ተዘግተናል ጊዜያዊ ማቀማያ ማለት ነው። ሌላ ሸበሌ ተዘግቷል። ነጎብ ተዘግቷል። ስለዚህ አሁን ያልተዘጉ ያሉ ሶስት ዞኖች ናቸው ዶሎ ዞን፣ ቆራሃይ ዞን እና ጀረር ያልተዘጉ አለ። ለምሳሌ አሁን ዛሬ ቆራሃይ ዞን ወርዷል፣ ከሁለት ሶስት ቀን በኋላ ይጠፋል የሚል አለን። ቆራሃይ ዞን ማለት በዚህ ሳምንት ይጠፋል ፎር ሹር ዶሎ ዞን ገና ነው። በተለይ ቆሪሌ አካባቢ ላይ ከትናንትና ወዲያ አይተናል። ጀርዞንም ጥሩ እየሰራ ነው። እዚህ አሁን ሁሉም አስተዳደር እየገመገም እያስተካከል በቃ በዚህ ሳምንት እነሱ ያልቃል ብዬ ይመስላለ። በጣም አመሰግናለሁ። በድጋሚ በክልሉ ያለው ድርቅ በራሱ ለአጣዳፊ ትውከትና ተቅማጥ በሽታ መከሰት አስተዋጽኦ ማድረጉን የሶማሌ ብሔራዊ ክልላዊ መንግስት ፕሬዚዳንት ተናግረዋል። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።